በአፋር ክልል አዋሽ ፈንታሌ አካባቢ ደጋግሞ የደረሰው ረደ መሬት በትምህርት ቤቶች ላይ ጉዳት በማድረሱ ከ600 በላይ ተማሪዎች ዛፍ ጥላ ስር ለመማር መገደዳቸውን የወረዳው የትምህርት ጽፈት ቤት አስታወቀ። በረደ መሬቱ ጉዳት ከደረሰባቸው ትምህርት ቤቶች ውስጥ በዋናነት የሚጠቀሱት የሳቡሬ አንደኛና ሁለተኛ ደረጃ ትምህርት ቤቶች የደረሰው ቁሳዊ ጉዳት የመማር ማስተማር ሂደቱ ላይ ተጽዕኖ ከማሳደሩ ባሻገር በመቶዎች ለሚቆጠሩ ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ተገልጿል። መስፍን አራጊ የዚህም ጉዳይ ዝርዝር ይነግረናል። በአፋር ክልል አዋሽ ፈንታሌ ወረዳ ከመስከረም ወር ጀምሮ በርዕደት መለኪያው ሬክተር ስኬል ከ4.5 እስከ 4.9 አስመዘገበ ርዕደ መሬት ተደጋግሞ መከሰቱን የአካባቢው አመራሮች አረጋግጠዋል። ይህን ተከትሎም በመሠረተ ልማትና በጤፍ ማሳ ላይ ጉዳት መድረሱ ተመላክተዋል። ጉዳት ከደረሰባቸው ተቋማትም ትምህርት ቤቶች ቀዳሚውን ስፍራ እንደሚይዙ የአዋሽ ፈንታሌ ወረዳ ትምህርት ጽሕፈት ቤት ኃላፊ ሙሳ ሐሰን ለአሜሪካ ድምጽ ገልጸዋል። በጠቅላይ አራት ትምህርት ቤት ነው ከፍተኛ ጉዳት የደረሰባቸው። በተለይ በዋናነት የሳብሬ ሁለተኛ ደረጃ ትምህርት ቤት ና የዑንገቱ አንደኛና መካከለኛ ደረጃ ትምህርት ቤት፣ እነዚህ ሁለቱ ትምህርት ቤቶች በከፍተኛ ሁኔታ ጉዳት ደርሶባቸዋል። የመማሪያ ክፍሎቻችን በጣም በከፍተኛ ደረጃ ተሰባብረዋል፣ ተሰባብረዋል፣ አገልግሎት የማይሰጥበት ሁኔታ ላይ ነው። መሬት መሬቱ በሁለት ትምህርት ቤት ግቢ ውስጥ ነው የሚያልፈው መሬቱን ሰንጥቆ ያው የትምህርት ቤት ግቢውን ጭምር ሰንጥቆታል እና እዛ ትምህርት ቤቶቻችን ላይ ያለው ሁኔታ ትንሽ ሲቪር ነው። እጅግ በጣም መረባረብ ይጠይቃል በአሁኑ ሰዓት ላይ ኃላፊው እንዳሉት በመቶዎች የሚቆጠሩ የቅድመ መደበኛ ና የአንደኛ ደረጃ ተማሪዎች በአሁኑ ሰዓት ትምህርታቸውን የሚከታተሉት በዛፍ ጥላ ስር ነው። አሁን ዛፍ ስር እየተማሩ የሚገኙ ከስድስት መቶ በላይ ተማሪዎች ናቸው። ብላክቦርዶችን ወደ ውጭ አውጥተን ዛፍ ጥላ ስር የማስተማር ስራ እያስተማረን እንገኛለን። ተማሪዎቻችን ላይ ና መምራሮቻችን ላይ ጉዳት እንዳይደርስ ማለት ነው። ክፍሎቹ ከደረሰባቸው ጉዳት አንጻር ለመማር ማስተማር በአሁኑ ሰዓት ምቹ ካለመሆናቸው አንጻር ጥገና ስራዎችን በከፍተኛ ደረጃ ይፈልጋል። አሁንም የመሬት መንቀጥቀጡ ባልተረጋጋበት ሁኔታ ደግሞ ያ ሜንቴናንስ የመስራ ስራ ትንሽ አዳጋች አድርጎታል። ኃላፊው ጊዜያዊ መፍትሄዎችን በመስጠት የመማር ማስተማር ሂደቱን ለማስቀጠል ጥረት እየተደረገ ነው ብለዋል። ከክልል ትምህር ቢሮ እንዲሁም ከትምህርት ሚኒስቴር እና ከዩኒሴፍ ጋር በመተባበር በተለይ የዑንጋይቱ አንደኛ ደረጃ ትምህርት ቤት ላይ አብዛኛው ህጻናቶች የሚበዙበት ትምህርት ቤት በመሆኑ አንጻር እነዚህ ህጻናት ትምህርት ቤት ዛፍ ስር ማስተማሩ አንደኛ ለፀሐይ የመጋለጥ ሁኔታዎች ስላሉ በበቂ ሁኔታ ትምህርታቸውን ለመቅሰም ትንሽ ያስቸግራቸዋል። ስለዚህ ያንን ለመከላከል በተለይ ሁለት ትላልቅ ድንኳኖችን ከክልል ትምህርት ቢሮ ከዩኒሴፍ ጋር በመተባበር አምጥቶልን በአሁኑ ሰዓት ላይ ኦልሞስት ከሁለት መቶ በላይ ተማሪዎች ጥላስር የነበሩትን ወደ ድንኳኖች አስገብተን ድንኳኖች ውስጥ የማስተማር ስራ እየሰራን ያለ ነው። ረደ መሬቱ ከባድ ጉዳት ከደረሰባቸው ትምህርት ቤቶች ውስጥ የሳቡሬ አንደኛና ሁለተኛ ደረጃ ትምህርት ቤቶች ይገኙበታል። የሳቡሬ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ፈቃዱ ቤዞ ረደ መሬቱ በመማር ማስተማሩ ሂደት ላይ ያስከትለውን ተጽዕኖ ሲገልጹ የሳቡሬ ንጋይ ትምህርት ቤትና ሁለተኛ ደረጃ ትምህርት ቤት አንድ ላይ ተያዩ ናቸው። ሁለቱም ትምህርት ቤቶች መሀል ለመሀል እየሰነጠቀው በመሄድ የሁለቱም ትምህርት ቤቶች ብትንትን የማድረግ ሁኔታ ነው የተፈጠረው። በመቀጠል ሂደቱ አሁንም አልቆመም። በዛው ትምህርት ቤቶችን በዛው ልክ እየተሰ እየተነጣጠቁ እየተነጣጠቁ ይሄዱ። የመጀመሪያው ደረጃ ትምህርት ላይ ያሉትን ህጻናት አወጣንና ዛፍ ውስጥ እንዲያስተምሩ አደረገ። ሀይስኩሉንም ተማሪዎች ክላስ ገብተው ይማራሉ። ነገር ግን እሱ በተንቀጠቀጠ ቁጥር ቶሎ ይወጣል እየገባ ነው የምናስተምርበት። ሁኔታ ለአንድ ወር ከአስራ ስድስት ቀን አሳልፈናል። ካለፈው ሳምንት ጀምሮ ረደ መሬቱ ባለመከሰቱ በተማሪውና በመምህራኑ ዘንድ አንጻራዊ መረጋጋት እንዳለ ገልጸዋል። የረደ መሬቱን መከሰት ተከትሎ የተለያዩ አካላት ስፍራውን ቢጎበኙትም የክልሉ ትምህርት ቢሮ ካደረገው መለስተኛ ድጋፍ ማስፈቀር የተገኘ ነገር የለም ይላሉ አቶ ፈቃዱ። ያሰጋን ነው የምናስተምረው፣ ብሎኬት ተሰንጥቆ ሊወርግ ይችላል። ትምህርት ቢሮ መፍትሄ እንዲሰጠን በዛ ልክ ጮኸ፣ እኛም ጮኸ። ከዛ በኋላ ለመጀመሪያ ጊዜ አሁን ለህፃናቶቹ ዩኒሴፍ የሚል ሁለት ሸራ መቶልናል። ትልቅ ድንኳን ማለት ነው። ለጊዜ እዛ ውስጥ አስገብተናል። አሁን ያመጣ ነው ድንኳን፣ በተለይ ከህፃና ጋር ተያይዘ ይሞቃል። በእኛ ሀገር በረሃ ነው። በድንኳኑ ውስጥ በአሁኑ ሰዓት እየተማሩ የሚገኙ ተማሪዎች ከሁለት መቶ እንደሚበልጡ የሚጠቁሙት አቶ ፈቃዱ ረደ መሬቱ በመቶዎች ለሚቆጠሩ ተማሪዎች ትምህርት ማቋረጥ ምክንያትም እንደሆነ አመልክተዋል። ህብረተሰቡ በዛ በወቅቱ በነበረው ሂደት ላይ ግማሽ በግማሽ ለቋል። ከዚህ አካባቢ በእንደዚህ አይነት የተማሪ ቁጥሩ ቀንሷል። አሁን ያለንበት ሁኔታ ትንሽ ይከብዳል። በአጠቃላይ ስከጀዋል እስከ ስምንት ያክል ያሉት ወደ ሰባት መቶ አካባቢ ናቸው ያሉት የነበሩት አሁን ግን ወደ አራት መቶ ሳ አካባቢ ናቸው። አሁን እየተማሩ ያሉት ሀይ ስኩሉ ላይ ወደ ሶስት መቶ ሀያ አካባቢ ነበር እየተማሩ የነበሩት፣ መቶ ሰማኒያ አካባቢ ነው አሁን ወደ ክላስ ገብቶ እየተማሩ ያሉት። የወረዳው ትምህርት ጽህፈት ቤት ኃላፊ ግን ከህዝቡ ጋር ባደረግነው መግባባትና ውይይት በአሁኑ ሰዓት ያቋረጡ ተማሪዎች የሉም ብለዋል። ረደ መሬቱን ተከትሎ እስከ አስራ አምስት ኪሎ ሜትር ገደማ ሰፊ የመሬት መሰንጠቅ ተከስቷል የሚሉት ደግሞ የአዋሽ ፈንታሌ ወረዳ አደጋ ስጋትና ቅነሳ የሥራ ሂደት ኃላፊ መሐመድ ሰይድ ናቸው። ከአርባ በላይ እንስሳትን ለሞት ሀያ ሰባት ሄክታር ላይ ለነበረ የጤፍ አዝመራ መጥፋት፣ ከአስራ አምስት ለማያንሱ መኖሪያ ቤቶች ከፍተኛ ጉዳት መድረስ ምክንያት መሆኑን አያይዘው ጠቅሰዋል። አቶ መሐመድ ርዕደ መሬቱ የመማር ማስተማር ሂደቱን ከማስተጓጎል በተጨማሪ በርካታ ሰዎችን ማፈናቀሉን ገልጸዋል። ቅርብ ነው በቃ ያላ ጋራው ስር ላይ ሲኖሩ የነበሩ ናቸው። ወደዚያም ተፈናቅለው መጥተው ወደ ከተማ ዙሪያ ያሉ ጣራ ጣቢያዎች ላይ ሰፈር ያደረግነው ነው። ስምንት መቶ ሰላሳ አባወራ እና እማወራዎች ተፈናቅሏል። እስካሁን ሁሉም እየመጣ እየጠየቀ ይሄዳል፣ ዳታዎችን እየሰበሰበ ይሄዳል። እና ሬስ የሚባል ድርጅት የተወሰነ የሁለት መቶ አባወራዎችን እንደዚህ ካሽ ድጋፍ አደረገ። አሁን ባለፈው ሳምንት ላይ ሌላ ምንም አይነት ድጋፍ ያገኘ የለውም። በተለይ የአካባቢው ተወላጅ ኢትዮጵያውያን እንዲሁም በሳቡሬ እና በአዋሽ ወንታ ላይ አካባቢ ላይ ያሉ ተወላጆች በውጭም ሆነ በሀገር ውስጥ የሚኖሩ ካሉ ድጋፍ እንድታደርጉልን ጥሪ እናቀርባለን። ከአፋር ክልል መንግስት ኮሚኒኬሽን ቢሮ ተጨማሪ መረጃ ለማግኘት ያደረግነው ለመቁጠር ጥረት ለጊዜው አልተሳካለንም። ከአዋሽ ፈንታሌ መንግስታዊ አመራሮች ያገኘነው መረጃ እንደሚያስረዳው የሰሞኑን አይነት ተከታታይ ርዕደ መሬት በአካባቢው ተከስቶ አያውቅም። ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍል ውሃ የሚያመነጭ መለስተኛ ኩሬ በርዕደ መሬቱ መፈጠሩና ከመስከረም 2017 ዓ ም ጀምሮ በአካባቢው በጥቂቱ 15 ጊዜ ርዕደ መሬት እንደተከሰተ ታውቋል። ለአሜሪካ ድምፅ ለተጠናቀረው ዘጋ